Science and uh, Technology. ባሳለፍ ነው የፈረንጆቹ 2019 ዓ ም በኢትዮጵያ የተለያዩ የሚኒስቴር መስሪያ ቤቶች ሰው አልባ ተንቀሳቃሽ አውሮፕላኖች ወይም ድሮኖች በነዳጅ ማስተላለፍ፣ በማዕድን ፍለጋና በግብርና መረጃ አሰባሰብ ዙሪያ ለመጠቀም እያደረጓቸው ያሉትን እንቅስቃሴዎች ዳሰን ነበር። ሰው አልባ ተንቀሳቃሽ አውሮፕላኖች ወይም ድሮኖች ብዙ ጊዜ ወታደራዊ አገልግሎት የሚሰጡ ቢሆንም ከቅርብ ጊዜ ወዲህ ግን አገልግሎታቸውና የሚሳተፉበት ዘርፍ እየበዛ መጥቷል። ድሮኖች ከወታደራዊ እና ና መዝናኛ አገልግሎቶች ባሻገር በኮንስትራክሽን በማዕድን ፍለጋና በሌሎች ዘርፎች የማይናቅ አስተዋጽኦ እያበረከቱ ይገኛሉ። በኢትዮጵያ ያሉ ተቋማትም የሌላውን ዓለም ፈለግ እየተከተሉ ያሉ ይመስላል። ከነዚህም መካከል የጤና ጥበቃ ሚኒስቴር አንዱ ነው። የጤና ጥበቃ ሚኒስቴር መድኃኒቶችን ደምና የሕክምና ቁሳቁሶችን በቀላሉ ወደማይደርስባቸው የኢትዮጵያ ክፍሎች በድሮን የማጓጓዝ ውጥኑን ወደ ተግባራዊ ሙከራ ያሸጋግረው ትናንት በተሸኘው 2019 ዓ ም ነበር። ድሮኖቹ ለታለመላቸው አገልግሎት ይውሉ ዘንድ ከጤና ጥበቃ መስሪያ ቤት ጋር በትብብር እየሰራ ያለው የኢኖቬሽንና ቴክኖሎጂ ሚኒስቴር ከማዕድንና ኢነርጂ ሚኒስቴር ጋርም በተመሳሳይ ድሮኖች በነዳጅ ማስተላለፊያ ቱቦ ጥበቃና ክትትል እንዲሁም በማዕድን ፍለጋ ላይ ጥቅም ላይ እንዲውሉ በትብብር እየሰራ ነው። ከዚህ ቀደም በአውሮፕላን አማካኝነት ከአየር ላይ በሚነሱ ፎቶዎችና የሳተላይት ምስሎችን በመጠቀም መረጃዎችን ይሰበስብ የነበረው የግብርና ሚኒስቴርም ድሮኖችን ለመጠቀም መወሰኑን በተገባደደው 2019 ዓ.ም አመልክቷል። ኢትዮጵያ ለሀገሪቱ የመጀመሪያ የሆነውን ሳተላይት በቻይና ሀገር ከሚገኝ የሳተላይት ማስወንጨፊያ ጣቢያ በታህሳስ ወር ለማምጠቅ ማቀዷን፣ ሳተላይቷም ከህዋ ላይ ሆና መሬትን ለመመልከት የምታገለግልና ግብርናን ጨምሮ በተለያዩ ዘርፎች ኢትዮጵያ የምትፈልጋቸውን መረጃዎች ለመሰብሰብ እንደምታውል የተገለጸው በተገባደደው የጎርጎሪያኑ 2019 ዓ ም ነበር። የኢትዮጵያ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች በመስከረም ወር መጨረሻ በጋራ ባደረጉት ስብሰባ የኢትዮጵያ መንግስት በዓመቱ ውስጥ ሊያከናውናቸው ያስባቸውን አበይት ጉዳዮች በሀገሪቱ ፕሬዝዳንት በኩል ተገልጾ ነበር። ፕሬዝዳንት ሳህለ ወርቅ ዘውዴ የኢትዮጵያ መንግስት ዓመታዊ ቅድን መስከረም 26 ቀን 2012 በተካሄደው የሁለቱ ምክር ቤቶች ስብሰባ በዝርዝር ባቀረቡበት ወቅት ከጠቀሷቸውና የመገናኛ ብዙሀን እንቀልብ ከሳቡ ጉዳዮች አንዱ ኢትዮጵያ የመጀመሪያ ሳተላ ሳተላይቷን በዚህ አመት ለማምጠቅ ማቀዷ ነበር። በኢትዮጵያውያንና ቻይናውያን መሐንዲሶች እንደተሰራች የተነገረላት ይቺ ሳተላይት በእንግሊዝኛ ምህጻር ኢቲአርኤስኤስ ዋን ተብላ የምትጠራ መሆኗን ባለሙያዎቹ ገልጸዋል። ሳተላይቷ 72 ኪሎ ግራም የምትመዝን ሲሆን በተቆረጠላት ቀን በጎርጎሪያኑ ዘመን አቆጣጠር ታሳስ 20 ቀን 2019 ዓ.ም በሰሜን ምስራቅ ቻይና ሻንሺ በተባለ አውራጃ በሚገኝ የሳተላይት ማስወንጨፊያ ጣቢያ ወደ ህዋ መላኳ ተበስሯል። ለመላው የኢትዮጵያ ህዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ትፈልጋለሁ። ዛሬ ለመጀመሪያ ጊዜ ኢቲአርኤስ ኤስ አንድ የተሰኘች ሳተላይት ወደ ምህዋር ማምጠቅ ችለናል። ይህ በታሪካችን የመጀመሪያ የሆነው ሳተላይት ብዙዎቹን ከኋላ የሚያስከትል የመጨረሻም ያልሆነ እንደሚሆን ሙሉ ተስፋ አለኝ። የሰው ልጅ ጨረቃን የረገጠበት ሃምሳኛ ዓመት ሌላው በ2019 በዝግጅት ክፍላችን የቃኝነው ነው ጉዳይ ነበር። የጨረቃ ጉዞና የህዋ ታሪክ የበላይነት ፉክክር ሲነሳ የቀድሞዋ ሶቪየት ህብረትና ዩናይትድ ስቴትስ በቀዳሚነት ይጠቀሳሉ። በህዋ ጉዞ የበላይነትን ለመጨበጥ የነበረው ሽቅድድም የቀዝቃዛው ጦርነት ፍጥጫ አንዱ መገለጫም ነበር። በ1969 ዓ ም በአሜሪካ ፍሎሪዳ ግዛት ኬፕ ካናቫል የሚገኘው የኬኔዲ የህዋ ማዕከልና አካባቢው በሺዎች የሚቆጠሩ ሰዎች አፍንጫውን ወደ ሰማይ ያቀናውን አፖሎ 11 የተሰኘውን መንኮራኩር በጉጉት ይመለከታሉ። ልክ እንደ ነርሱ ሁሉ ሚሊዮኖች በቴሌቪዥን መስኮቶቻቸው ሁነቱን በቀጥታ ተከታትለዋል። 12, 11, 10, 9, ignition sequence start, 6, 5. ሶስት ጠፈርተኞችን የያዘው መንኮራኩርም ያለምንም እንከን ወደ ህዋ ተወነጨፈ። አፖሎ 11 መንኮራኩር ከ102 ሰዓታትና 45 ደቂቃዎች ጉዞ በኋላ ጨረቃ ላይ ሲያርፍ ለሰው ልጅ እስከዚያን ጊዜ ህልም የነበረው ጨረቃ ላይ የመድረስ እቅድ እውን ሆነ። ከደቂቃዎች በኋላ ከሶስቱ ጠፈርተኞች አንዱ የሆነው ኒል አርምስትሮንግ ጨረቃን በመርገጥ የመጀመሪያው ሰው በመሆን ታሪክ ሰራ። ባልደረባው በዝ አልድሬንም ተከተለው። የዓለምን ታሪክ ከቀየሩ ጉልህ ክስተቶች አንዱ የሆነው የመጀመሪያው የተሳካይ ጨረቃ ጉዞም በተገባደደው 2019 ዓ ም 50ኛ ዓመቱን ደፈነ። ከጥር አጋማሽ 2019 ዓ.ም በሳይንስ መጽሔቶች የታተሙ ሁለት ጥናቶች 60 በመቶ የሚሆኑት የጫካ ቡና ዝርያዎች የመጥፋት አደጋ እንደተጋረጠባቸው ይፋ አድርጓል። ጥናቶቹ ትኩረት ካደረጉባቸው ሀገራት መካከል አንዷ በሆነችው ኢትዮጵያ ከሰባ ዓመት በኋላ የቡና ዝርያዎቹ ተፈጥሯዊ መጠን በ50 በመቶ እንደሚቀንስ ተንብየዋል። ኪው በሚል መጠሪያ የሚታወቀው የእንግሊዙ እውቅ የእጽዋት ምርምር ተቋም ያለፈው ዓመት ጥር ወር ለንባብ ያበቃቸው እነዚህ ሁለት የምርምር ውጤቶች ለቡና አፍቃሪዎች መልካም ዜናን ይዘው አልመጡም። በምርምር መጽሔቶች ላይ የታተሙት እነዚህ ጥናቶች ኢኮኖሚያቸው በቡና ላይ ለተመሰረተ እንደ ኢትዮጵያ ላሉ ሀገራትም የማንቂያ ዶል ሆነዋል። ሳይንስ አድቫንስ በተሰኘው ጆርናል የታተመው የመጀመሪያው ጥናት በመላው ዓለም ካሉ የጫካ ቡና ዝርያዎች ውስጥ መቶ 24ቱ የመጥፋት አደጋ እንደተጋረጠባቸው ይፋ አድርጓል። በኢትዮጵያ የሚመረተውና 60 በመቶውን የዓለም አቀፍ የቡና ግብይት የሚሸፍነው የአረቢካ ቡናም የመጥፋት ስጋት ከተደቀነባቸው ውስጥ በዋናነት እንደሚጠቀስ ግሎባል ቼንጅ የተባለው የምርምር መጽሔት ለንባብ ያበቃው ሌላኛው ጥናት አመልክቷል። ትኩረቱም በኢትዮጵያ ላይ ያደረገው ይህ ጥናት በኪው ተቋማኚዎችና በኢትዮጵያውያን ተመራማሪዎች የተደረገ ነበር። በመንግስታዊ የኢትዮጵያ ባዮቴክኖሎጂ ኢንስቲትዩት ያሉ ተመራማሪዎች ቅርሶችን ከውሃና ከፀሐይ ብርሃን መከላከል የሚያስችል ኬሚካል በቅርቡ ፋብሪከዋል። ኬሚካሉን በድንጋይ ላይም ሆነ እንደ ወረቀት ባሉ ቁሶች ላይ በመቀባት ቅርሶችን ከመበላሸት መጠበቅ እንደሚቻልም ተመራማሪዎቹ ገልጸዋል። ባለሙያዎቹ ምርምራቸውን ያካሂዱትም የናኖ ቴክኖሎጂን ተጠቅመው ነበር። ተመራማሪዎቹ እንደሚሉት አዲሱ የምርምር ውጤት ውሃና ፀሐይ ወደ ውስጥ እንዳይሰርግ የሚከላከል ኬሚካል ነው። ኬሚካሉ በድንጋይ የሚሆን በብረት በወረቀት የሚሆን በጨርቅ ላይ ከተቀባ አንድን ቁስ በውሃና በፀሐይ ብርሃን ከመበላሸት እንደሚታደግ ተመራማሪዎቹ ገልጸዋል። አቶ ከበደ ጋሞ በመንግስታዊ የኢትዮጵያ ባዮቴክኖሎጂ ኢንስቲትዩት የናኖ ቴክኖሎጂ ዳይሬክቶሬት ዳይሬክተር ናቸው። የላሊበላን ውቅር አብያተ ክርስቲያናትን እንደ ምሳሌ ያነሱት አቶ ከበደ ኬሚካሉ እንዴት ቅርሱን ከጉዳት ሊከላከል እንደሚችል አስረድተዋል። በመቀባት ነው ያን የምንከላከለ ማለት የሚቀባው አንደኛ ዝናብ እንዳይጎዳ ያደርገዋል። ያ ማለት ውሃ ቀሊ ባህሪ ስላለው ዝናብ እንዳያጎረጉደው እንዳይተረጉደው ያደርጋል ማለት ነው። ሁለተኛ ደግሞ ባክቴሪያዎችም ይሁኑ ፈንገሶች እዛ ነገር ላይ ተጣብቆ እንዳያድጉና እንዳይጎዱት ቅርሱን ያ አንቲ ባክቴሪያ ላይ ደግሞ ጸረ ባክቴሪያ ባህሪ ስላለው ናኖ ማቴሪያሉ ይገለዋል ማለት ነው። እዛ ላይ እንዳይረባ ያደርጋል። በፀሐይ ደግሞ እንዳይጎዳ አንቲ ሪፍሌክሽን ባህሪ ያ ማለት ደግሞ እንዲያንጸባርቅ ማለት ነው። ሙሉ ለሙሉ የፀሐይ ብርሃኑ ሰርጎ እንዳይገባ እንዳያንጸባርቅ ማስታወቅ ያደርገዋል ማለት ነው። በደብረ ዘይት የግብርና ምርምር ማዕከል የኒውክሊር ጨረት ቴክኖሎጂን የተጠቀመው የጤፍ ምርምር ባለፈው 2019 ዓም ከቃኝናቸው ናቸው ዝግጅት አንዱ ነበር። በጤፍ ዝርያዎች ላይ ዋነኛ ትኩረቱን ያደረገው የደብረ ዘይት የግብርና ምርምር ማዕከል ላለፉት 40 ዓመታት 26 የተሻሻሉ የጤፍ ዝርያዎችን አበርክቷል። ምርምር ማዕከሉ በቅርቡም አዲስ የምርምር ውጤት ይዞ መጥቷል። በቤተ ሙከራ ደረጃ ሶስት ዓመታት የወሰደው ይህ ምርምር የኒውክሌር ጨረር ቴክኖሎጂን የሚጠቀም መሆኑ ልዩ ያደርገዋል። የምርምር ማዕከሉም በዳይሬክተርነት የሚመሩት ዶክተር ሰለሞን ጫን ያለው ይህን ምርምር ከሚያከናውኑ ሰባት ኢትዮጵያን ባለሙያዎች አንዱ ናቸው። የምርምሩ ዋና ዓላማ ይህንን የኒውክሌር ቴክኖሎጂ በተለይ የጨረር ቴክኖሎጂ ተጠቅመን የተሻሻሉ የጤፍ ዝርያዎች በተለይ ከምርት ጋር ተያይዘው ድርቅን የሚቋቋም ዝርያ፣ ቶሎ ፈጥኖ የሚደርስ ዝርያ ከማውጣት እንዲሁም መጋሸብን የሚቋቋም ዝርያ መድረስ አካባቢ ላይ በነፋስም በዝናብም ይወድቃል። ስለዚህ ያ መውደቁ የሰብሉን ምርቱንና ጥራቱን ይቀንሰዋል እና ይህንንም የሚቋቋም ዝርያ ለማውጣት ታስቦ ነው። ከዛ ውጪ አንዱ የፕሮጀክቱ ኦብጀክቲቭ ደግሞ ሌላው ጤፍን የምግብ ይዞታ ኒውትረንት ኮንቴንት የምንለውን እሱንም ለማሻሻል ነው አንዱ። ለስልሳ ሚሊዮን ገደማ ኢትዮጵያውያን ዋነኛ ምግብ የሆነው ጤፍ ባለሙያዎቹ እንደሚሉት በኢትዮጵያ ከአንድ ሄክታር የሚገኘው ምርት በአማካኝ ከአስራ አምስት ኩንታል አይበልጥም። አዲሱ ምርምር ይህንን የምርት መጠን ወደ ሰላሳ ሁለት ኩንታል ከፍ እንደሚያደርግም ተገልጿል። በዓለም ደረጃ በተለያዩ የሙያ ዘርፎች የላቅ አስተዋጽኦ ላበረከቱ ግለሰቦችና ድርጅቶች የሚበረከተው የኖቤል ሽልማት በባለሙያዎቹ ዘንድ ከፍተኛ ክብር አለው። በአምስት ዘርፎች የተከፋፈለው የኖቤል ሽልማት በ2019 በኬሚስትሪ ዘርፍ ሶስት ሳይንቲስቶችን ሸልሟል። ተሸላሚዎቹን ለውቅና ካበቋቸው ስራዎች ውስጥ በየሰው ኪስና ቦርሳ ከማይጠፋው የተንቀሳቃሽ ሞባይል ስልክ ጋር በጥብቅ የተቆራኘ ነው። በአሁኑ ወቅት መደበኛ አገልግሎት እየሰጡ የሚገኙት የተንቀሳቃሽ ስልኮች ኃይል የሚያገኙት በባትሪያቸው ነው። እነዚህ ባትሪዎች ሊቲየማይን ከተሰኘ ንጥረ ነገር የተሰሩ ሲሆን በስፋት አገልግሎት ላይ እንዲውሉ ለማድረግም የተመራማሪዎችን የአመታት ጥረት ጠይቋል። በሳይንሱ ዘርፍ ያሉ ባለሙያዎችን ለኖቤል ሽልማት የሚመርጠው የስዊድን የሳይንስ አካዳሚ ለእነዚህ ተመራማሪዎች ድካምና ውጤት በተገባደደው አመት እውቅና ሰጥቷል። የኖቤል የሽልማት ኮሚቴ ዋና ጸሐፊ ጎራን ሃንሰን ከኬሚስትሪ ዘርፍ የተመረጡ የኖቤል ሽልማት አሸናፊዎችን መስከረም 28 ቀን 2019 ዓ ም ይፋ አድርገዋል። የስዊድን ሮያል የሳይንስ አካዳሚ የሊቲየም አይን ባትሪን ለማሳደግ ለሰሩት ለጆን ጉዲነፍ ለስታንሊ ዊቲንጋምና አኪራ ዮሺኖ የ2019 የኖቤል ኬሚስትሪ ሽልማት በጋራ እንዲሰጥ ወስኗል። ለሽልማት የበቁት ሶስቱም ተመራማሪዎች ያበረከቱት አስተዋጽኦ ላቅ ያለ ቢሆንም ካሸነፉት ሶስቱ ተመራማሪዎች ውስጥ የ97 ዓመቱ ጆን ጉዲነፍ እስካሁን ኖቤል ከተሸለሙ 923 ሎሬቶች ውስጥ በእድሜ ትልቁ በመሆን ታሪክ ሰርተዋል። በተጠናቀቀው የጎርጎሮሳውያኑ 2019 ዓመተ ምህረት የተደረጉ ሳይንሳዊ ክንውኖችን በከፊል የቃኘንበት ዝግጅት በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ፀሐይ ጫን ነኝ። መልካም ጊዜ።